Foreign Service Institute, Amharic Basic Course, Unit Ten. Basic Sentences for Learning. Sanabbatha. Masanabat. Isanabbatal. Ndem Sanabbatu. Wazero. ጤና ይስጥልኝ እንደምን ሰነበት ወይዘሮ ጥሩነሽ ተያዩ መተያየት ይተያያሉ ሆነ መሆን ይሆናል ሆኗል ሆኖናል። እግዚአብሔር ይመስገን። እንደምን ሰነበቱ አቶ ከበደ? ከተያየን ብዙ ጊዜ ሆኖናል። ባለቤት ግን በየጊዜው ስለማገኛቸው ደህንነት አዎ፣ ብዙ ጊዜ ሆኖናል። ባለቤትሽን ግን በየጊዜው ስለማገኛቸው ደህንነትሽን እጠይቃቸዋለሁ። እንዳገኘው በቀደም ለት ልጅ ወይዘሪት አልማዝ አግኝቻት አዎ እንዳገኘው ነገረኝ በቀደም ዕለት ልጅውን ወይዘሪት አልማዝን በመንገድ ላይ አግኝቻት ደህንነታቸውን ነገረችኝ ታመመ መታመም ይታመማል ታማ፣ ሐኪም ሐኪም ቤት፣ ሆስፒታል፣ ጥቂት አልማስ ታማ ለጥቂት ቀኖች ሐኪም ቤት ውስጥ ናት። ምን ነው? ምን ሆነች? ረፍት ራስ አመመ፣ ማመም ያማል። ረፍት ሳልነበራት ራሷን ያማታል። አዘነ ማዘን ያዝናል። እስቲ ብችል ማታ አዝናለሁ። እስቲ ብችል ዛሬ ማታ ጠይቃታለሁ። ፈርፍሎንስ ጤና ይስጥልኝ። እንደምን ሰነበትሽ ወይዘሮ ጥሩነሽ? እግዚአብሔር ይመስገን። እንደምን ሰነበቷ አቶ ከበደ? ከተያየን ብዙ ጊዜ ሆኖናል። አዎ ብዙ ጊዜ ሆኖናል። ባለቤትሽን ግን በየጊዜው ስለማገኛቸው ደህንነትሽን እጠይቃቸዋለሁ። አዎን እንዳገኘው ነገረኝ። በቀደም ዕለት ልጆን ወይዘሪት አልማዝን በመንገድ ላይ አግኝቻት ደህንነታችሁን ነገረችኝ። አልማዝ ታማ ለጥቂት ቀኖች ሐኪም ቤት ውስጥ ናት። ምን ነው ምን ሆነች? እረፍት ስላልነበራት ራሷን ያማታል። አዝናለሁ። እስቲ ብችል ዛሬ ማታ እጠይቃታለሁ። ጤና ይስጥልኝ። እንደምን ሰነበት ወይዘሮ ጥሩነሽ? እግዚአብሔር ይመስገን። እንደምን ሰነበቱ አቶ ከበደ? ከተያየን ብዙ ጊዜ ሆኖናል። አዎ ብዙ ጊዜ ሆኖናል። ባለቤትሽን ግን በየጊዜው ስለማገኛቸው ደህንነትሽን እጠይቃቸዋለሁ። አዎ እንዳገኘው ነገረኝ። በቀደምለት ልጅዎን ወይዘሪት አልማዝን በመንገድ ላይ አግኝቻት ደህንነታችሁን ነገረችኝ። አልማዝ ታማ ለጥቂት ቀኖች ሐኪም ቤት ውስጥ ናት። ምን ነው? ምን ሆነች? እረፍት ስላልነበራት ራሷን ያማታል። አዝናለሁ። እስቲ ብችል ዛሬ ማ ተጠይቃታለሁ ሀያ አንድ ሀያ ሁለት ሰላሳ አርባ አምሳ ሀምሳ ስሳ ስልሳ ሰባ። ሰማንያ ዘጠና መቶ ሺህ ሺህ ትራንስፎርሜሽን ድሪልስ ድሪል ዋን አዲስ አበባ ውስጥ እንሰነብታለን አሉኝ ነገሩኝ። አዲስ አበባ ውስጥ እንደሚሰነብቱ ነገሩኝ። ወደ አዲስ አበባ እሄዳለሁ አለችህ ነገረችህ። ወደ አዲስ አበባ እንደምትሄድ ነገረችህ። መኪና እንፈልጋለን አሉኝ ነገሩኝ። መኪና እንደሚፈልጉ ነገሩኝ። መኪናውን እወስዳለሁ አሉኝ፣ ነገሩኝ። መኪናውን እንደሚወስዱ ነገሩኝ። እቤት እንመጣለን አሉኝ፣ ነገሩኝ። እቤት እንደሚመጡ ነገሩኝ። አንድ አዲስ ቤተ ክርስቲያን ሰራን አሉት። ነገሩት አንድ አዲስ ቤተ ክርስቲያን እንደሰሩ ነገሩት። የውጭ ጉዳይ ሚኒስትሩን እንጠራቸዋለን አሉኝ። ነገሩኝ የውጭ ጉዳይ ሚኒስትሩን እንደሚጠሯቸው ነገሩኝ። አንድ በጣም ጥሩ ቤት አየሁ አለን። ነገረን። አንድ በጣም ጥሩ ቤት እንዳየ ነገረን። አንድ ቆንጆ ሴት አያለሁ አለኝ። ነገረኝ። አንድ ቆንጆ ሴት እንደሚያይ ነገረኝ። ለመጽሐፍ አስር ብር ትከፍላላችሁ አለን ነገረን። ለመጽሐፍ አስር ብር እንደምንከፍል ነገረን። ለመኪና ሁለት ሺ ብር ከፈልሁ አለ ነገረህ። ለመኪና ሁለት ሺ ብር እንደከፈለ ነገረህ። ነገ መጽሐፉን እሰጥሃለሁ አልሁት ነገርሁት። ነገ መጽሐፉን እንደምሰጠው ነገርሁት። ትናንት ገንዘብ ሰጠሁ አልሁት ነገርሁት። ትናንት ገንዘብ እንደሰጠሁት ነገርሁት። አማርኛ ትማራላችሁ አሉኝ ነገሩኝ። አማርኛ እንደምንማር ነገሩኝ ነገሩኝ። ከሶስት ዓመት በፊት መስኮብኛ ተማርኩ አለችኝ ነገረችኝ። ከሶስት ዓመት በፊት መስኮብኛ እንደተማረች ነገረችኝ። ወደ ገበያ እንመጣለን አላችሁኝ፣ ነገራችሁኝ። ወደ ገበያ እንደምትመጡ ነገራችሁኝ። ወደ ገበያ እንሄዳለን አላችሁኝ፣ ነገራችሁኝ። ወደ ገበያ እንደምትሄዱ ነገራችሁኝ። ዛሬ ከሰዓት በኋላ ወደ ከተማ እወጥ አለሁ አልሽ ነገርሽው። ዛሬ ከሰዓት በኋላ ወደ ከተማ እንደምትወጪ ነገርሽው። ባለፈው ሳምንት ከባለቤቴ ጋር ወጣኋለኝ ነገረኝ። ባለፈው ሳምንት ከባለቤቱ ጋር እንደ ወጣ ነገረኝ። ምሳዬን እበላለሁ አለችን ነገረችን። ምሳዋን እንደምትበላ ነገረችን። ከሰዓት በፊት ቡና ጠጣን አሉኝ ነገሩኝ። ከሰዓት በፊት ቡና እንደ ጠጡ ነገሩኝ። ራሷን ያማታል አለችኝ። ነገረችኝ። ራሷን እንደሚያማት ነገረችኝ። ድሬል አዲስ አበባ ውስጥ እንደሚሰነብቱ ነገሩኝ። አዲስ አበባ ውስጥ እንደማይሰነብቱ ነገሩኝ። ወደ አዲስ አበባ እንደምትሄድ ነገረችህ። ወደ አዲስ አበባ እንደማትሄድ ነገረችህ። መኪና እንደሚፈልጉ ነገሩኝ። መኪና እንደማይፈልጉ ነገሩኝ። መኪናውን እንደሚወስዱ ነገሩኝ። መኪናውን እንደማይወስዱ ነገሩኝ። እቤት እንደሚመጡ ነገሩኝ። እቤት እንደማይመጡ ነገሩኝ። አንድ አዲስ ቤተ ክርስቲያን እንደሠሩ ነገሩኝ። አንድ አዲስ ቤተ ክርስቲያን እንዳልሰሩ ነገሩኝ። የውጭ ጉዳይ ሚኒስትሩን እንደሚጠሯቸው ነገሩኝ። የውጭ ጉዳይ ሚኒስትሩን እንደማይጠሯቸው ነገሩኝ። አንድ በጣም ጥሩ ቤት እንዳየ ነገረን። አንድ በጣም ጥሩ ቤት እንዳላየ ነገረን። አንድ ቆንጆ ሴት እንደሚያይ ነገረኝ። አንድ ቆንጆ ሴት እንደማያይ ነገረኝ። ለመጽሐፍ አስር ብር እንደምንከፍል ነገረን። ለመጽሐፍ አስር ብር እንደማንከፍል ነገረን። ለመኪና ሁለት ሺህ ብር እንደከፈለ ነገረህ። ለመኪና ሁለት ሺህ ብር እንዳልከፈለ ነገረህ። ነገ መጽሐፉን እንደሚሰጠው ነገርሁት። ነገ መጽሐፉን እንደማልሰጠው ነገርሁት። ትናንት ገንዘብ እንደሰጠሁት ነገርሁት። ትናንት ገንዘብ እንዳልሰጠሁት ነገርሁት። አማርኛ እንደምንማር ነገሩኝ። አማርኛ እንደማንማር ነገሩኝ። ከሶስት ዓመት በፊት መስኮብኛ እንደተማረች ነገረችኝ። ከሶስት ዓመት በፊት መስኮብኛ እንዳልተማረች ነገረችኝ። ወደ ገበያ እንደምትመጡ ነገራችሁኝ። ወደ ገበያ እንደማትመጡ ነገራችሁኝ። ወደ ገበያ እንደምትሄዱ ነገራችሁኝ። ወደ ገበያ እንደማትሄዱ ነገራችሁኝ። ዛሬ ከሰዓት በኋላ ወደ ከተማ እንደምትወጪ ነገርሽው። ዛሬ ከሰዓት በኋላ ወደ ከተማ እንደማትወጪ ነገርሽው። ባለፈው ሳምንት ከባለቤቱ ጋር እንደ ወጣ ነገረኝ። ባለፈው ሳምንት ከባለቤቱ ጋር እንዳልወጣ ነገረኝ። ምሳዋን እንደምትበላ ነገረችን። ምሳዋን እንደማትበላ ነገረችን። ከሰዓት በፊት ቡና እንደጠጡ ነገሩኝ። ከሰዓት በፊት ቡና እንዳልጠጡ ነገሩኝ። ራሷን እንደሚያማት ነገረችኝ። ራሷ እንደማያማት ነገረችኝ። መኪና የምትፈልግ አንተ ነህ? አዎ እኔ ነኝ። ቤቱን የገዙት አባትህ ናቸው? አዎ አባቴ ናቸው። ከበደን የፈለጉት አስተማሪው ናቸው? አዎ አስተማሪው ናቸው። የምትፈልጊው አስተማሪሽን ነው? አዎ አስተማሪዬን ነው። ሴትዮዋን የጠየቀች እሷ ናት? አዎ እሷ ናት። ከበደን ወደ ቤቱ ያደረስክ አንተ ነህ? አዎ እኔ ነኝ። ወደ ትምህርት ቤት የሄድክ አንተ ነህ? አዎ እኔ ነኝ። የተማራችሁት አማርኛ ነው? አዎ አማርኛ ነው። የጻፉት መጽሐፍ በአማርኛ ነው? አዎ በአማርኛ ነው። ያየሽው ሀገር አሜሪካ ነው? አዎ አሜሪካ ነው። የጠየቀችው አንተን ነው? አዎ እኔን ነው። የምትፈልጉት ቀይ መኪና ነው? አዎ ቀይ መኪና ነው። የያዙት መጽሐፍ ነው? አዎ መጽሐፍ ነው። የመጣው ከበደ ነበር? አዎ ከበደ ነበር። መጽሐፉን የሸጥሽው አንቺ ነሽ? አዎ፣ እኔ ነኝ። የትምህርት ቤት የገባኸው አንተ ነህ? አዎ፣ እኔ ነኝ። ቤቱን የሚገዛው አባትህ ናቸው? አዎ፣ አባቴ ናቸው። አማርኛ የምትማረው ኢትዮጵያ ውስጥ ነው? አዎ፣ ኢትዮጵያ ውስጥ ነው። የነገርሁህን ለከበደ ነገርክ? አዎ ነገርሁት። የቋንቋ ተማሪዎች አማርኛ እንደሚማሩ ታውቃለህ? አዎ እንደሚማሩ አውቃለሁ። ወደ አሜሪካ እንደምትመለሱ ነገራችሁት? አዎ እንደምንመለስ ነገር ነው። እንደ ለማ ያለ ሰው አዲስ ከተማ ውስጥ አየህ? ትናንት ከሰዓት በኋላ አየሁ። ሰውየውን እንዳየኸው ወደ አሜሪካ ሄድህ? አዎ፣ ከሁለት ቀን በኋላ ሄድሁ። ሲጋራውን እንዳጨሰ የት ሄደ? ወደ ቤቱ ሄደ። ከትምህርት ቤት ምን ጊዜ እንደሚወጣ ታውቃለህ? አዎ አውቃለሁ። አስተማሪው መኪናውን እንደሚሸጥ ታውቃለህ? አዎ አውቃለሁ። የራሳቸውን የሆነ ሆቴል እንደሚበሉ ያውቃሉ? አዎ አውቃለሁ። የውጭ ጉዳይ ሚኒስትሩ ስለ አገራቸው ንግግር እንደሚያደርጉ ታውቃላችሁ? አዎ እናውቃለን። እንደ አማርኛ ጽሕፈት ያለ ነገር ታውቃለህ? የለም አላውቅም። ባለቤቴ ከአሜሪካ እንደ መጣች ማን ነገራችሁ? የእርሶ አባትና እናት ነገሩን። ወደ ኢትዮጵያ እንደ ሄድሁ ማን ነገረህ? ከእርሶ ተማሪዎች አንዱ ነገረኝ። ወደ ኢትዮጵያ እንደሚሄድና እናቱን እንደሚጠይቃ ታውቃለህ? አዎ አውቃለሁ። ምሳውን በውጭ ጉዳይ ሚኒስቴር ውስጥ እንደሚበላ ነገረው? አዎ ነገረኝ። አማርኛ እንደምንማር ታውቃላችሁ? የለም አናውቅም። ለመኪና ስንት እንደከፈለ ታውቃላችሁ? አዎ እናውቃለን። አባትና እናትህ ወደዚህ እንደሚመጡ ለአስተማሪህ ነገርሃት? አዎ ዛሬ ነገርኋት። አቶ ለማን እንዳመመው ታውቃለህ? የለም አላውቅም። ጋዜጣውን ለባለቤቱ እንደሚያነብ ነገራችሁ? የለም አልነገረንም። ቤቱን እንደምትገዙት አባታችሁ ያውቃሉ? አዎ ያውቃሉ። ወደ አገሬ እንደምመለስ ነገርሁህ? አዎ ነገርኸኝ። ናራቲቭ ድርሰት። አልማዝ ሰላምታ ሰጠችኝ። ሰላምታ መስጠት፣ ሰላምታ ማድረግ። ወይዘሮ ጥሩነሽና አቶ ከበደ አንድ ቀን መንገድ ላይ ተገናኙ። አቶ ከበደ ለወይዘሮ ጥሩነሽ ሰላምታ ሰጣት። ወይዘሮ ጥሩነሽም ለአቶ ከበደ ሰላምታ አደረገች። አቶ ከበደ የወይዘሮ ጥሩነሽን ባለቤት በየጊዜው እንደሚያገኛቸውና ደህንነቷን እንደሚጠይቅ ነገራት። እሷም ወይዘሪት አልማዝን እንዳገኘችና ደህንነታቸውን እንደ ጠየቀች ለአቶ ከበደ ነገረችው። አቶ ከበደም ልጁ ወይዘሪት አልማዝ እንደ ታመመችና ሐኪም ቤት ውስጥ እንዳለች ለወይዘሮ ጥሩነሽ ነገራት። ወይዘሮ ጥሩ ነሽም ወደ ሐኪም ቤት መሄድና ወይዘሪት አልማዝን መጠየቅ መፈለጓን ነገረችው። ጥያቄዎች በመንገድ ላይ ስንት ሰዎች ተገናኙ? የተገናኙት ሰዎች ስም ማን ነው? አቶ ከበደ ለወይዘሮ ጥሩነሽ ምን ነገራት? ወይዘሮ ጥሩ ነሽስ ለአቶ ከበደ ምን ነገረችው? አቶ ከበደ ስለ ልጁ ምን አለ? ወይዘሮ ጥሩ ነሽስ ምን አለች? ወይዘሮ ጥሩ ነሽ አልማዝን መቼ ጠየቀቻት? የሆስፒታሉ ሐኪሞች ጥሩ ናቸው? This is the end of unit 10.